You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Mandragon Mulu programun and date madam at the SBS.com.au slash Sam ተባባሪ ፕሮፌሰር አንበሳ ተፈራ፣ በቴላቪቭ ዩኒቨርስቲ የሴሜቲክ ስነ ልሳን ተመራማሪና መምህር፣ በሲዳማ የግለሰብ ስሞች ስነ ልሳናዊ ትንተና በሚል ርዕስ በሐዋሳ ዩኒቨርስቲ መምህር ከሆኑት ታፈሰ ገብረ ማርያም ጋር የምርምር መጣጠፋችሁን ለህትመት አብቅታችኋል። በቅድሚያ የዚህን የሲዳማን የግለሰብ ስሞች ለማጥናት ምን አነሳሳዎት? የጥናታችሁ ሂደትስ ምን ይመስል ነበር? አስቀድሜ አመሰግናለሁ ይህን ቃለ መጠይቅ ድረግ ለጠየቁኝ። ይህን ጥናት እንድናደርግ ያነሳሳን ምክንያት እንግዲህ እያንዳንዱ በኢትዮጵያ ውስጥ ከሰማኒያ ብሔረሰቦች በላይ አሉ ይባላል። ስለዚህ እያንዳንዱ ብሔረሰብ ደግሞ የራሱ የሆነ ባህሎች፣ ትውፊቶች የተለያዩ ነገሮች አሉት እና ከነዚህም ውስጥ አንዱ የስም አወጣጥ ነው። ይሄ የስም አወጣጥ ከአሁን በፊት ብዙ ነገርም አልተሰራበትም እርግጥ ዝም ብሎ ሸፋፍ ነው ለመሄድ ሳይሆን አሉ የተሰሩ ስራዎች ግን እንደዚህ ጥልቅ የሆነ ስነ ልሳናዊ ትንተና ተደርጎ አልተሰራበትም ነበር። ይሄ ርዕስ እና አንዱ ነገር እንድናጠና ያነሳሳል ይሄ ነገር ነበር እና የስራውን ሂደት በሚመለከት ያደረግነው ነው ምንድን ነው፣ እኔ ወደ ስራ ከመምጣት በፊት ድሮ እዛ ምርምር በማደርግበት ጊዜ ሰብስቢያቸው የመጧቸው ስሞች ነበሩ፣ ወደ ስድስት መቶ ያህል ስሞች፣ ከዛ በተጨማሪ ደግሞ ካፈሰ መምህራን ኮሌጅ አስተማሪ እያለ ከሬጅስትራር ሊስት የተሰበሰቡ ነበሩ ወደ ሰባት መቶ ተማሪ ስሞች። አባትና አያት ሲጨመር ሁለት ሺ አንድ መቶ ስሞች ነው የሚሆኑት እና ሌሎችንም እንደዚሁ እኛ ደግሞ የቋንቋም ተናጋሪ እንደመሆናችን ራሳችንም የምናውቃቸው ስሞች ስላሉ ጨምረን ወደ ሁለት ሺ ስምንት መቶ የሚሆኑ ስሞች ናቸው። በዛ ላይ ተመርኩዘን ነው እንግዲህ ጥናቱን የጀመርነው ማለት ነው። ሲዳማን የግለሰብ ስሞች አሰያየም ልዩ የሚያደርገው ነገር ምንድን ነው ከሌሎች ኢትዮጵያውያን ስሞች? እውነቱን ለመናገር ልዩ የሚያደርገው ነገር የለም። የተወሰኑ ነገሮች አሉ ግን፣ አብዛኛው ተመሳሳይ ነው። ምክንያቱም ኢትዮጵያ ውስጥ ያሉ ብሔረሰቦች ያው ዝም ብሎ ቫኪዩም ወይም አየር ላይ አይደለም ያሉት። በመካከላቸው መስተጋብር ስላለ አንዱ ብሔረሰብ ከሌላው የሚዋሳቸው ብዙ ነገሮች አሉ። እንኳን ስም አወጣጥና ሌሎች ብዙ ባህላዊ መወራረስ አለ ብሮቤት ሆኖ በሚኖሩ ብሔረሰቦች እና አብዛኛው አወጣጡ ከሌሎቹ የተለየ አይደለም። እርግጥ እኛ ከዚህ ብሔረሰብ ከዚህ በምን ይለያል ብለን ምርምር አላደረግም፣ ግን በአጠቃላይ ሳየው አብዛኛው ተመሳሳይ ነው፣ ግን አንዳንድ የሚለዩበት ነጥቦች አሉ። ለምሳሌ አንዳልሻ የሚባል ነገር አለ። ሴቶች የአማቻቸውን ስም አይጠሩም የአማች የመጀመሪያ ፊደል ለምሳሌ ሰውዬው ስሙ ሰማጎ የሚባል ከሆነ የአማቿ ስም በሳ ፊደል የሚጀምር ማንኛውንም ቃል አትጠራም በቋንቋ ውስጥ እና በዛ የተነሳ ሴቶች ራሳቸው የፈጠሩት ቋንቋ አለ። እና እነዚህ ሴቶች ለምሳሌ በዛ ፊደል የሚጀምር ስም ቢኖር በቋንቋ ውስጥ ምንድን ነው የሚያደርጉት? እና ሴቶች ሌላ ስም ነው የሚፈጥሩት ለዛ ሰውዬ። አሁን የዛ አይነት ነገር ኦልሞስት የለም ማለት ይቻላል በሌሎቹ ብሔረሰቦች ዘንድ። እርግጥ ትክክለኛው ነገር ለማስቀመጥ ከዳታዎች ጋር እንደዚህ ትንሽ ተመሳሳይ ነገር አለ። እነሱም እንደዚህ ባልሻ የሚባል ነገር ፕራክቲስ ስለሚያደርጉ እና በዚህ በዚህ መስክ ይለያል። የስም አወጣጡ ሌላ አንድ ትንሽ ምሳሌ ደግሞ ለምሳሌ ዛፍ ስሞች ወይም የአትክልት ስሞች ይሰጣሉ እንደ ስም። እና አሁን ያየሁት አንድ ነገር ምንድን ነው ትንሽ ኢንትረስቲንግ የሚያደርገው የትልቅ ዛፍ ስሞች ለወንዶች ሲሰጡ፣ ትንንሽ እጽዋቶች ደግሞ ለሴቶች ነው የሚሰጡት። እንደዚህ አይነት ነገር አሁን እኔ ሌሎቹ ቋንቋዎች ውስጥ አላየሁም። እርግጥ ሁሉንም ቋንቋዎችን ሌሎች ቋንቋዎችን አላውቅም እና ይሄ ነው። ግን በተለይ የባሊሻ ስም የሚባለው እሱ ልዩ የሚያደርጉ ይመስለኛል። የስም አሰጣጦቹስ በማን ነው የሚሰየሙት? ተለምዳዊ በሆነው በእናትና አባት ወይም በዘመድ ከዛ ውጭስ የአካባቢ ሰዎች በዛ ስያሜ ላይ የሚሳተፉበት ይኖራል? ልክ እንደ ሌላው አካባቢ ስም ሲሰጥስ የሚካሄድ ለየት ያለ ዝግጅት ይኖራል? ስምን የሚያውጡት አብዛኛውን ጊዜ ልክ አንተ እንዳልከው አሁን ወላጆች ወይም የቅርብ ዘመዶች ነው ሊያውጡ የሚችሉት። ብዙ ጊዜ ግን ወላጆች ናቸው እና ተቀባይነትም ያለው ስም እነሱ የሚያወጡት አባት ወይ እናት የሚያወጡት ስም ነው ይ የቅርብ ዘመድም ሊያወጣ ይችላል። ከዛ አልፎ ተርፎ ደግሞ አንዳንድ ጊዜ ለምሳሌ የአካባቢ ሽማግሌዎችም ሁሉ ሊሳተፉ ይችላሉ። ያ ግን የሚሆነው ለምሳሌ ቤተሰቡ ሽማግሌዎችን አማክሮ እንደዚህ ስም ማውጣት ፈልገን ነበር ብትተባበሩም ብሎ በሚጠይቃቸው ጊዜ እንጂ ዝም ብሎ ተነስቶ ሽማግሌዎች ስም ማውጣት አይችሉም እና ስለዚህ ብዙም ጊዜ ወላጆች ነው የሚያወጡት ስም። ሌላ ነገር ደግሞ የተለየ ስነስርዓት የለም። ስም በሚወጣበት ጊዜ የተለየ ስነስርዓት፣ ኦፊሻል የሆነ ስነስርዓት የለም። ግን አንዳንድ ጊዜ ለምሳሌ አንድ የሆነ ክስተት አለ። ለምሳሌ እናትያው ከወለደች በኋላ አራሷ በሁለተኛው ወይም በሶስተኛው ቀን የጎረቤት ሴቶች መተው ያጥቧታል። ምን ይላሉ በዚያን ጊዜ የሚደረግ ትንሽ ስነስርዓት አለ እንጂ ከዛ ውጭ ምንም አይነት ልዩ ስነስርዓት የለም። ስም በሚወቃበት ጊዜ በጥናቶ ውስጥ እንዳሰፈሩት እነዚህ የግለሰብ ስሞች ወደ አስራ ሶስት ካታጎሪዎች እንዳሏቸው አስፍረዋል። በአስራ ሶስት የተለያዩ ካታጎሪ የተቀመጡ የቻሉት ከምን አኳ ያ ነው። በዋነኛነትስ አብዛኛው የሚዘወትሩ የትኞቹ ናቸው? እንግዲህ አስራ ሶስት ቦታ የከፋፈልነው በተለያዩ ክራይቴሪያዎች ላይ ነው፣ በተለያዩ መስፈርቶች ላይ ተመርኩዘን ነው። አብዛኛ ስሞች የሚባሉ ድርጊት ሁሉም ክፍሎች ክፍሎች እኩል ቁጥር አላቸው ማለት አይደለም። በጣም ትንሽ ቁጥር ያላቸው አሉ። ለምሳሌ በቁጥር ላይ የተመረከዙ ስሞች አሉ፣ እነሱ በጣም ትንሽ ናቸው። ለምሳሌ በምኞት ላይ የተመረኮዙ ስሞች ደግሞ ብዙውን ይይዛሉ እና በእንግሊዝኛው አስፒሬሽናል ኔምስ የሚባሉ ናቸው። ከምሳሌ ጋር እያደረጉ ላብነት ሊነግሩን ይችላሉ ስሞቹን። ሌ ምኞት ላይ የተመረኮዙ ስሞች ብዙዎቹ በተክል ላይ የተመረኮዙ ናቸው። ግን ከዛም ውጪ ሌሎችም መሰርቶች አሉ እና አሁን እነዚህ የምኞት ስሞች የሚባሉት የአባት እናት ልጅ ወደፊት ሲያድግ ምን እንዲሆን ነው የሚፈልጉት እና በዛ ምክንያት የሚሰጡ ስሞች ናቸው። ለምሳሌ ጠቢሶ የሚባል ስም አለ። ጠቢሶ ወደ አማርኛ ሲተረጎም መብራቱ የሚል ትርጉም ሊሰጥ ይችላል እና አሁን ያ ልጅ ወደፊት አድጎ እንበል አስተማሪ እንዲሆን ለሌሎቹ መልእክት የሚያስተላልፍ ትምህርት የሚያስተላልፍ በሚፈልጉበት ጊዜ ያን ስም ይሰጣሉ። ወይም ለምሳሌ ዶባ የሚል ስም ሊሰጡት ይችላሉ። ዶባ ማለት አንበሳ ማለት ነው። አንበሳ እንደሚታወቀው የአራዊት ንጉሥ ነው። ጠንካራ እንስሳ ነው። እና ልጃቸውን ጥንካሬ ለማሳየት እንደዚህ ስም ሊሰጡ ይችላሉ። ከዛ ውጭ ለምሳሌ ሲዶ ኔምስ የሚባሉ አሉ። በእንግሊኛው ለመተርጎም ትንሽ ያስቸግራል። ይሄን ስም የሚሰጡት ለምሳሌ በኢትዮጵያ እንደሚታወቀው አሁን ክትባት ሳይመጣ በፊት ዘመናዊ ሕክምና ሳይመጣ በፊት ብዙ ሕጻናት ይሞታሉ። አንዳንድ ቤተሰብ ውስጥ እንደውም ተራ በተራ የሚወለደው ሕጻን ይሞታል። ስለዚህ አሁን አዲስ ለሚወለደው መጥፎ ስም ከተሰጠው ያንን ጠልቶ በቃ ልጁን አይጎዳውም የሚል እምነት አለ እንደዚህ እና በዚህ ምክንያት አንዳንድ ለሰው የማይሰጡ ስሞች ይሰጣሉ። ለምሳሌ እሺነ የሚል ስም አለ። እሺነ ማለት ቆሻሻ ማለት ነው። ወይም ለምሳሌ ቦሮጄ የሚል ስም ሊሰጡ ይችላሉ። ቦሮጄ ማለት ባሪያ የሚል ስም ነው እና ለምንድን ነው እንደዚህ አይነት ስሞችን የሚሰጡት? ሞት በቃ ይህንን መጥፎ ስም በመጥላት በቃ ልጁ ላይ አደጋ እንዳደርስ በማሰብ ነው። ሌላ ክፍፍል ደግሞ ለምሳሌ በህፃኑ ተክለ ሰውነት ላይ የተመረኮዘ። ይህ ምን ማለት ነው? ለምሳሌ አሁን የሚያሳይ ልጆች፣ ህጻናት እርግጥ በትንንሽነታቸው ስም ቢሰጣቸውም አንዳንድ ጊዜ ቶሎ ስም የማይሰጡ አሉ። ጊዜያዊ ስም ይሰጡና ከዛ ሌላ ስም ይሰጣሉ። ይሄ ለምሳሌ በተክለ ሰውነት ላይ፣ በህጻኑ ቁመት፣ የፊት ገጽታ፣ በተለያዩ ነገሮች ላይ ተመርኮዞ የሚሰጥ ነው። ለምሳሌ አሁን ትንሽ ህፃን ከሆነ ማለት በእንግሊዝኛ ስታንትድ የሚባል እና እንደዚህ ከሆነ ለምሳሌ ጨና የሚል ስም ይሰጡታል። ህፃኑ ደግሞ ከእድሜው በላይ ትልቅ ከሆነ በውሳ የሚል ስም ይሰጡታል። ቁመቱ ረጅም ከሆነ ሌሞ ይሉታል። ሌሞ ማለት ሸንበቆ እንደማለት ነው። ሌሎች ደግሞ አሉ፣ በልጁ ጸባይ ላይ የተመረኮዙ። ለምሳሌ ህፃኑ ትንሽ ሆኖ በጣም አስቸጋሪ እንደዛ እያለቀሰ የሚረብሽ ከሆነ አማሎ ይሉታል። እሱ አመለኛ ማለት ነው። ልክ ከአማርኛው ጋር በጣም ይቀራረባል። ደግሞ አንዳንድ ልጆች ዝምተኛ ከሆኑ ስም ይሰጣቸው ለምሳሌ ጆምባ። እኔ የራሴ ስም ለምሳሌ እናቴ በትንሽነቴ ጣነ እያመ ጆምባ ትለኝ ነበር ዝምተኛ ስለሆንኩ። ለሴት ከሆነ ደግሞ አክሽሜ ትባላለች፣ ማለት ጥሩ ጸባይ ያላት ዝምተኛ ማለት ነው። ከዛ ደግሞ ጉድ ኦመን ነምስ የሚባሉ አሉ። ማለት ለምሳሌ ያ ቤተሰብ ሕፃኑ በተወለደ ጊዜ ድንገት የኢኮኖሚ ሁኔታ ጥሩ ሆኖ ሀብታም ከሆነ ከዚህ የሚሰጡ ስሞች አሉ። ለምሳሌ ሴት ከሆነች አያንቱ ትባላለች። ወንድ ከሆነ ደግሞ ከአያሞ ከአያሞ፣ እድለኛ ማለት ነው። ወይም አፌራ አፊዳ ማግኘት ማለት ነው። የዚህ አይነት ስሞች ይሰጣሉ። ሌላ ደግሞ የሰላም ስሞች የሚባሉ አሉ። ለምሳሌ አንዳንድ ጊዜ በሲዳማ እና በሌላ አካባቢ ባሉ ብሔረሰብ መካከል አንዳንድ ጊዜ በግጦሽ በተለያዩ ምክንያቶች ግጭቶች ይኖራሉ እና አሁን ሰላም ሲሆን ያን ሰላም በማስመልከት የሚሰጡ ስሞች አሉ። ለምሳሌ ሰላም ወርዶ ከሆነ ሀየሶ ይባላል። ያ ልጅ ሰላም ፈጣሪ እንደማለት ነው። የዚህ ተቃራኒ ያሉ ደግሞ ባጦምም ምስ የሚባሉ ለምሳሌ ቡልቡላ የሚባል ስም ሊሰጥ ይችላል። አንድ ህፃን ቡልቡላ ማለት በጥባጭ ወይም አፍራሽ እንደዚህ ማለት ነው እና እንደዚህ እያለ ይሄዳል። አንድ ትንሽ ምሳሌ ለመጨመር ከጊዜ ጋር የተያያዙ ስሞች አሉ ደግሞ ለምሳሌ በወሩ ስም የሚወጡ በቀን ስም የሚወጣው አሉ። በሲዳማ ውስጥ የራሱ የወር አቆጣጠር አለው፣ እና ለምሳሌ በተለይ ሁለት ስሞች ሁለት ወሮች ለዚህ ስም ይሆናሉ። ለምሳሌ አርፋሶ ጥር ወር አርፋሶ ይባላል። እሱ ለሴት ነው የሚሰጠው። በተለይ የወር ስም ብቻ ሳይሆን ቀይ አበባም አለ፣ የሚያምር ቀይ አበባም እዛ። መጋቢት ላይ የተወለደ ልጅ ደግሞ ደሳ ይባላል። የበልግ ዝና በሚዘንብበት ጊዜ የሚወለድ ልጅ ማለት ነው። እና እንደዚህ እያለ ይሄዳል ማለት ነው ክፍፍሉ ሌላው እንደዚህ በሲዳማ የስም አወጣጥ ውስጥ የቅጽል ስምን አስመልክቶ እንዴት ነው ቅጽል ስሞች የሚሰጡት? አዎ የቅጽል ስም ብዙ የተለመደ እንኳን አይደለም፣ ግን አንዳንድ ጊዜ ሊሰጡ ይችላሉ። ለምሳሌ በልጁ ጸባይ ላይ ተመርኩዞ፣ በተለይ ግን ያንን የሚሰጡት ካደገ በኋላ ነው ብዙ ጊዜ የሚሰጡት። ግን ለምሳሌ እንደ አማርኛው በጣም ነው የተስፋፋ እንደዛ አይደለም። አንድ ምሳሌ ልስጥህና በተለይ ሴት በጥርሶቿ በተለይ ከላይ ባሉ ጥርሶች መካከል ክፍተት ካለ ካሮ ብለው ይጠራሉ ልጅቷን። ልጁ ለምሳሌ ወይም ልጅቷ እንደዚህ ራሳቸው ሞላላ ራስ ከሆነ ኤሊፕቲካ፣ ሴት የሚባሉ ከሆነ ቦኮ እንደዛ ብለው ይሰጣሉ። ከዛ ውጭም አሉ እርግጥ ኒክኔምስ ወይም ቁልምጫ ስሞች የሚባሉት። እሱ ግን ብዙውን ጊዜ ስሙን በማሳጠር ብቻ ነው የሚገለጽ እንጂ ለምሳሌ እንደ አማርኛ አይነት ስሞች አላጋጠሙኝም። አማርኛ ለምሳሌ አሁን አፍንጮ የሚባል ስም ሊሰጥ ይችላሉ። በተለይ ጓደኞቹ ነው የሚሰጡት። ለጓደኛቸው አፍንጮ ሊሉት ይችላሉ፣ ወይ ቁዝር ሊሉት ይችላሉ። የዚህ አይነት ስሞች አላጋጠሙኝም። ብዙ ጊዜ ስ የሚባለው ረጅሙን ስም በማሳጠር ነው። ለምሳሌ አሁን ዱሬቴ ማለት ሀብታም ሴት ማለት ነው። አሁን እሱ ዱሬ ይሆናል። ሀጌር ሶ አስደሳች ማለት ነው ሀጌ ይሆናል። እና ሚክስም የሚባለው እንደ አማርኛ ወይም እንደ ሌሎች ቋንቋዎች የተስፋፋ አይደለም በቋንቋው ሲዳምኛ ቋንቋ ተመርኮዞ ያሉ ስሞች አሉ። ቅድም በምሳሌነት የነገሩን። በአሁን ወቅት ደግሞ በአብዛኛው የአማርኛ ስሞች ጎልተው ይታያሉ። በሲዳማ አካባቢ ያሉ ከበርካታ መሪዎች ስማቸው የአማርኛን ስም የያዘ ነው። ቅድም እንዳሉት እርሶ እናቶ ጦሮት የነበረ ዶባ ነው፣ አሁን አንበሳ ነው የሚታወቁት። እና የዚህ አይነቱ ስያሜ ያመጣት ከምን የመጣ ነው? የአማርኛ ቋንቋ በመስፋፋቱ ወይስ ከሃይማኖት ጋር ተያይዞ የሃይማኖት ስሞች አሉ የሐዋርያት ስም እንደዚሁ አብረው እዛ ውስጥ የሚሰጡ አሉ። ማርቆስ የመሳሰሉ ስሞች የእነዚህ አሰጣጥ ምንጩ ምንድን ነው? ጥሩ ጥያቄ ነው። አሁን አንድ ያየነው ነገር አለ እነዚህ ስሞች ምርምር ባደረግን ጊዜ ስሞቹን ስንሰበስብ የተማሪውን ስም ብቻ ሳይሆን የአባቱን ስም፣ የአያቱን ስም እንደዛ ወስዶናል። አንዳንድ ጊዜ ደግሞ ገጠር በተደረገው ምርምር ደግሞ ኢብን የቅድመ አያት ሁሉም ስም ተጨምሮ ነበር። እርግጠኛ ይሄ አፔንዲክስ አባሪ በሚለው እዛ ስሞቹን አላስገባንም እንጂ እዛ ላይ ማየት ይቻል ነበር። እና አሁን እዛ አንድ ያየነው የሆነ ኢንተረስቲንግ ነገር አለ። ምንድን ነው ያየ ነው? የልጆች ስም በአሁኑ ጊዜ ዘጠናው ፐርሰንት አማርኛ ነው የአባቱ ስሩ ፐርሰንት ነው ሲዳምኛ የአባቶችን ደግሞ አምሳ ስምንቱ ፐርሰንት ሲዳምኛ ነው ወደ አቶች ሲካሄድ ደግሞ ከዘጠና ፐርሰንት በላይ ደግሞ ሲዳምኛ ነው ይሄ እንግዲህ አንድ የሆነ ነገር የሚያሳያል እንደሚታወቀው በዛ በሲዳማ አካባቢ ትምህርት የተጀመረው በአስራ ዘጠኝ አምሳዎቹ እንደዛ አካባቢ ነው እና ልጆች ትምህርት ቤት ለሚሄድበት ጊዜ በተለይ እኔም እራሴ ተማሪ እያለሁ የማስታውሰው ምንድን ነው፣ ሁሉም ትምህርት የነበረው በአማርኛ ነው። አንደኛ ደረጃ ከዛ በኋላ ነው ወደ እንግሊዝኛ የሚሄደው እና ልጆች የራሳቸውን ስም ይዞ መሄድ ይችላሉ። ግን ብዙውን ጊዜ ዲሬክተሮች ምንድን ነው የሚያደርጉት፣ አስተማሪዎች ግፊት ያደርጋሉ፣ ልጁ ስሙን እንዲቀይር አስተማሪዎቹ ግፊት የሚያደርጉት ለምንድን ነው ስማቸውን ልጆቹ እንዲቀይሩ መስለኝ ያው ከዛ፣ በነገራችን ላይ እስከ አስራ ዘጠነኛው ክፍለ ዘመን በፊት ስላማዎች እንግዲህ የራሳቸው አስተዳደር ነበራቸው፣ በራሳቸው ባህል ነው የሚመሩት። እና ከዛም በኋላ በተለይ ምኒልክ ያንን አካባቢ ደቡብ ምዕራብ ኢትዮጵያን እንደዛ ከተቆጣጠሩ በኋላ እና በተለይም ኃይለ ሥላሴም ከነገሱ እንደዛ በኋላ እንግዲህ እንደሚመስለኝ አንዱ ስትራቴጂ የነበረው ሰዎችን ወደ አንድ ባህል ወደ አንድ ቋንቋ እዛ የማምጣት ጥረት ነበረ እና የዛ ነጸብራቅ ይመስለኛል። እና ሌላ እንደዚህ ስንተና ሊሰጥ የሚችል አይመስለኝም እና ያ ነገር ስላለ በዚህ ምክንያቱ ነው። ብዙ ሰዎች በነገራችን ይስ በአማርኛ ተናጋሪዎች ብቻ አይደሉም። ወላይትኛ ተናጋሪዎችን ማየት ይችላል። አንድ ልጅ እንደውም ጋሞ ጎፋ ላይ የሰራውን ጥናት ሁሉ አይቼ ነበር። አብዛኛው በተለይ ደቡብ ደቡብ ህዝቦች ኖቶኒ ደቡብ ኦሮምኛ ተናጋሪን ጋር መሄድ ይቻላል እና አብዛኛው እንደዚህ አይነት ስም ነው ያለው እና ምክንያቱም ምንድን ነው የነበረው አስተዳደር የኢትዮጵያዊነት የሚባለው ነገር ለማስረጽ ስለሆነ ድሮ እና በዛ ምክንያት የመጣ ይመስለኛል። በዚህ ምክንያት ነው አብዛኛዎቹ ሰዎች አሁን እንደው ስማቸውን ብትሰማ የአማርኛ ስም እንደዛ ያላቸው እና በዚህ እንደዛ አድርጎ ማስረዳት ይቻላል እና በዛ ምክንያት ነው የመጣው እና አሁን ግን ከአስራ ዘጠኝ ዘጠና አንድ በኋላ ሌሎቹ ብሄረሰቦች ጋር የምታያቸው ነገሮች አለ። ይኸው ምንድን ነው ወደ ኋላ ተመልሰው፣ ምሳሌ በተለይ አሁን የሚወለዱ ልጆች ኢንዲጅነስ ስም ይሰጣቸዋል። የተለያዩ ብሄረሰቦች ጋር ይሄ ይሄ ነው ብዬ መግባት ባልፈልግም፣ ግን ሲዳማ ሰዎች ና እንደዚህ አይነት ነገር ብዙ አይታይም። ሲል አማርኛ ነው እንደዛ ስም ያላቸው ሌላ ቅድም አንተ ያነሳኸው ነገር አለ ደግሞ የቤተ ክርስቲያንን ተጽዕኖ አለው። ለምሳሌ አሁን እኔ አንደኛ ደረጃ የተማርኩበት የካቶሊክ ትምህርት ቤት ነበር፣ ከአንድ እስከ ስድስት አሁን ጓደኞችን አስታውሳለሁ በዚያን ጊዜ እነሱ አላቸው የራሳቸው እምነት አላቸው። እኔ እርግጥ ኦርቶዶክስ ሆኝ የተጠመኩም ቢሆን ትንሽ ሕፃን ሆኝ እና አሁን ኦርቶዶክስ የሆነውን አይቀይሩም ስሙን። ምክንያቱም ያ ሰውዬ ኦልሬዲ ተጠምቋል እና ሁለተኛ ጥምቀት የለም እነሱ ጋር ያ ስምምነት አላቸው ከኦርቶዶክስ እና ስለዚህ እነሱን አይቀይሩም ስም። ግን ሌሎች እነዚህ ለምሳሌ ኦርቶዶክስ ያልሆኑና ካቶሊክ ሆነው ተምረው የሚጠመቁ ተማሪዎችን ምን ያደርጋሉ? ብዙም ጊዜ ስማቸውን ይቀይራሉ። ለምሳሌ አንድ አለማየሁ የሚባል ከኔ የሚበልት ከኔ ባጭ በላይ ነበረ፣ ተማሪ ነበር። አሁን እሱን ጴጥሮስ ብሎ ሰየሙት። እንደዚሁ እያሉ ሌሎችም ጓደኞቼ የነበሩ እና የሲዳምኛ ስማቸውን በሃይማኖት በክርስትና ስም ይቀይሯቸዋል። ቶማስ፣ ማርቆስ፣ ዮሴፍ እንደዛ እንደዛ እያሉ ስማቸውን። አንዲት ሴት ጓደኛ ሴት ተማሪ ነበረች ከኛ ጋር። አሁን ለምሳሌ እሷ ኪቶ ነው ሲዳምኛ ስሟ። ግን ካቶሊኮች ናቸው አብዛኞቹ መምህራን ቬሮኒክ ቦታ ነበር የምትባለው። እና እንደዛ እየተባሉ ስማቸውን የቀየሩ አሉ። በነገራችን ላይ በካቶሊኮች ብቻ ሳይሆን ፕሮቴስታንቶችም ጋር እንደዚህ አይነት ነገር አለ። የስም ቅየራ ግን ብዙውን ጊዜ ጎልቶ የሚታየው ካቶሊኮች ይዛ ነበር። ከዚህ ጋር አያይዤ ደግሞ አንድ ትንሽ ነጥብ ማያዝ የምፈልገው ቅድም እንዳልኩ በሰዎችን ወይም ኢትዮጵያውያንን አንድ ለማድረግ ባለው ተጽዕኖ የተነሳ አንዳንድ ሰዎች ደግሞ ስማቸውን ይቀይሩ ነበረ። ለምን? ያን የሲጋምነት ስማቸውም በሚሰሙበት ጊዜ ሌሎች ልጆች ስለሚስቁባቸው፣ ምን ስለሚሉ ያንን በማከር? ለምሳሌ ስም የሚቀይሩ ለምሳሌ አሁን ዛፉርሳ የሚባል ስም አለ። በስላምኛ አጥቃሚ ማለት ነው። አሁን ያንን በፋርሶ ብሎ የሚቀይር ተማሪ አለ። አንድ ናም ጓደኛ ነበረኝ። ፉርሶ ነው የአባቱ ስም፣ ጥላሁን ፉርሶ ይባላል። ግን ምን አደረጉ? ያንን ፉርሶ የሚለውን ስም ፓሪስ ብሎ ቀየሩ ስሙን። እና ይሄ እንግዲህ ምንድነው ከሌላው ማለት ከአማርኛው ተናጋሪ ጋር ለመመሳሰል በሚደረገው ጥረት የሚደረጉ የስም ቅየራዎች ናቸው። እርግጥ አሁን እንደዛ አይቀይሩ በአሁኑ ጊዜ በተለይ እንደዛ ስም አይቀይሩም። ያንን የአማርኛ ስማቸውንም አልተውም። በነገራችን ላይ ግን በጓደኞች መካከል ድሮ ስማቸው ለምሳሌ ቤተሰብ የሰጣቸው የሲዳምኛ ስም ካለ እርስ በእርሳቸው ይጠራራሉ እንጂ አሁን ተነስተው አሁን ለውጥ መጥቷል ብሎ ደግሞ ስማቸውን የአማርኛ ስማቸውን ወደ ሲዳምኛ የቀየረ ሰው እስከ አሁን አላጋጠመኝም። የለውጥ ነገር ከነሱ ስም ራሱም አንዱ ከማንነት ጋር የሚያያዝ ነው እና አሁን እየተካሄደ ባለው የለውጥ ሂደት ኢትዮጵያ ውስጥ ከዛ ጋር ተያይዞ የሲዳማ ከዞን ወደ ራሱን የቻለ ክልል ለመሆን ጥያቄ አቅርበዋል። በዛም መሰረት ቅርቡ በውሳኔ ይካሄዳል። ወደ ክልል ወይም ዞንነት ለማቀጠል የዚህስ ምንጩ ምንድን ነው? ፋይዳው ምን ይሆናል ይላሉ። በዚህ ሂደት ውስጥ ያሉትስ ውይይቶች አሁን ሲዳማ ውስጥ ምን ላይ የተመረኮዙ ናቸው? ጥያቄ ነው። በነገራችን ላይ አሁን ይሄ ሲዳማ ክልል የመሆን ጥያቄ አንስተዋል እና ትንሽ ቆይተዋል። የህዝብ ውሳኔ እንደዛ ወይም ሪፈረንደም ይደረጋል ይባላል በሚቀጥለው ወር ላይ በኖቬምበር ላይ እና ይሄ ጥያቄ በአንድ በኩል ሲታይ ምክንያቶች አሉት ወይም ጃስቲፊኬሽን አለ። ዝም ብሎ አይደለም የቀረበው እና በአስራ ዘጠኝ ዘጠና አንድ ከደርግ ከወደቀ በኋላ ከዛ በፊት ያው እንደምታውቀው ኢትዮጵያ አስራ አራት ክፍለ ሀገር ነበረ፣ በብሔረሰብ ወይ በቋንቋ ላይ ያልተመለኮዘ በጂኦግራፊ የተከፋፈለ ነበረ። ከዛ በኋላ ግን ያው ብሔረሰቡና በቋንቋ ክፍል ክፍል ተደርጎ ግን ሲዳማ ብቻ ሳይሆን ሲዳማ፣ ሀዲያ፣ ጉራጌ፣ ወላይታ፣ ባልሳሳት ካፋ፣ እነዚህ ራሳቸውን የቻሉ ዞኖች ነበሩ የራሳቸውን ይቻላል እና ያ የተደረገው ደግሞ ዝም ብሎ አይደለም። ከዛ በፊት የበደር ጊዜ የአንድ ኢንስቲትዩት ነበር የብሔረሰቦች ኢንስቲትዩት የሚባል በዛ ላይ ባደረገው ጥናት ላይ ተመርኩዞ እነዚህ ነ ዞኖች የተመሰረቱ ዝም ብሎ አይደለም። ግን ከተወሰነ ጊዜ በኋላ የነበረው መንግስት ያንን ጨፍልቆ ሁላቸውንም እናንተ አንድ ክልል ናችሁ ብሎ ሁሉንም አንድ ውስጥ አስቀመጥ አንድ ክልል ውስጥ። ያ ተቃውሞ አስነስቶ ነበር፣ በተለይ በሲዳማዎች ዘንድ። አሁን ሲዳማ በአንድ በኩል ጃስቲፊኬሽን አለው የሚለው የአንድ ምክንያት አይደለም። ይሄ ህዝብ አሁን በአሁኑ ጊዜ ኦልሞስት አስራ ሁለት አመት ሙሉ ቆጠራ የህዝብ አልተደረገም፣ እንጂ በአሁኑ ጊዜ ኦልሞስት ወደ አምስት ሚሊዮን ያህል ይጠጋል የሲዳማ ብሄረሰብ እና በቁጥሩ እንግዲህ ደቡብ ካሉት ትልቀኛ የሚባል ነው ነውቶሊ ደቡብ ኢትዮጵያ ውስጥ እንግዲህ ምናልባትም አምስተኛ ትልቅ ብሄረሰብ ይሆናል ማለት ነው። ከኦሮሞ፣ አማራ፣ ሶማሊ፣ ትግራይ ከዛ ቀጥሎ ያለ ነው። እና አምስተኛ ነው ብሄረሰብ ነው። በዛ ላይ ደግሞ ኢኮኖሚካንም ብዙ ኮንትሪቢዩት ያደርጋል። ለምሳሌ አሁን ይሄ ብዙ የታጠበው ኢትዮጵያ ቡና የሚሄደው ከዛ አካባቢ ነው። ሌላ ደግሞ ኢንጃስቲስ የተደረጉም ነገሮች አሉ። ለምሳሌ አምስት ሚሊዮን የሚያክል ብሄረሰብ እያለ ከሌሎቹ ከአምሳ አምስት ሌሎች ብሄረሰቦች አንድ ላይ ተደባልቆ ቁጭ ብሎ በዚያ ነው ያህል ደግሞ፣ በጣም ትንሽ ቁጥር ያላቸው ደግሞ የራሳቸው ክልል አላቸው። እና እንደዚህ አይነት ነገሮችም ተሰርተዋል ባለፈው ጊዜ እና ይሄ ፍትሀዊ የሆነ ነው ከተቻለ ወይ እንደ ድሮ አድርጎ ባህለው በጂኦግራፊ ክፍፍል አድርጎ ያለ ቋንቋ ልዩነት ሰዎች ቋንቋቸው ክብር ላቸው ምን ይባል ግን፣ በፊት በነበረው ወይም አሁንም ሌላ አይነት ጂኦግራፊ ክፍፍል አድርጎ ጎረቤት ያሉትን አንድ ላይ በማድረግ ቢኬድ ጥሩ ነው። ግን እንደዚህ ለምሳሌ ክልል የሚሰጥ ከሆነ ደግሞ መቶ ሺ ለሞላ ብሔረሰብ ክልል ብለ ሌላ አራት ሚሊዮን አምስት ሚሊዮን የሆነውን ደግሞ ከሌላ ሀያ ሺህ ሰላሳ ሺህ ከማይሞሉ ሌሎች ብሔረሰቦች ጋር አንድ ላይ አደባልቀ ደግሞ አብረህ ኖር ማለቱ አስቸጋሪ ነው። የፍትሐዊነት ከፍትሐዊነት የተነሳ እና እርግጥ ሁሉ ነገር የራሱ ጥቅሞችም እንዳሉት ጉዳቶችም አሉ። እና እኔ እውነት እንደው በትክክለኛው መንገድ ቢጠየቅ፣ እኔ እርግጥ እኔ አይደለም የሚወስነው ወይ ሌላ ሰው። መንግስት ግን ክፍፍሉን እንደገና ቢያስብ ጥሩ ይመስለኛል። እርግጥ አሁን አንዳንዶቹ ነገሮች በእንግዲኛ አርቲስት ቱሌት የሚባል ነገር አለ። ኦልሬዲ ሀያ ሰባት ዓመት የተደረጉ ብዙ ነገሮች አሉ። አሁን ያንን ልቀይር ማለቱ በጣም አስቸጋሪ ነው። በአንድ በኩል እነዛው ተወላጅ ስለሆን ስለሆንኩኝ ብዬ ሳይሆን ይገባኛል። የሲዳማ ብሔረሰብ ትክክለኛ ጥያቄ ይገባኛል። በሌላ በኩል ደግሞ አደጋ አለው ብሎም የሚከራከሩ ወገኖች አሉ። ምንድን ነው የነሱ ክርክር ደግሞ ለምሳሌ አሁን ሲዳማ ራሱን ችሎ ክልል ከወጣ ሌሎቹም በሕገ መንግስቱ መብት አለን እያሉ በቃ ከዛ ከክልል ከደቡብ ክልል ይወጣሉ። ያ ብቻ ሳይሆን ከዛ ቀጥሎ ደግሞ የእርስ በርስ ደግሞ ጦርነት ይጀመራል በነዚህ ትንንሽ ክልሎች። ምክንያቱም ብዙዎቹ እርስ በርስ ምንድን ነው ድንበር አላቸው የኔ ይሄ የኔ መሬት ነው፣ ይሄ የኔ አንተ ነው የሚባል ነገር ይመጣል። ና ይሄ ለኢትዮጵያ መፈራረስ አደጋ አይሆንም ወይ የሚሉ ሰዎች አሉ። ስለዚህ አስቸጋሪ ጥያቄ ነው። እውነት ይሄ አሁን የተነሳው የእርሶስ የግል አተያይ ምንድን ነው? እዛ ላይ የኔ የግል አስተያየት ምንድን ነው እንዳልኩት ለምሳሌ አምስት ሚሊዮን አራት ሚሊዮን የሚሞላ ሰው እንበል ሀያ ሺህ ሰላሳ ሺህ ከማይሞሉት ትንንሽ ብሔረሰቦች ጋር አንድ ላይ አጉረ አንድ ክልል ናቸው ማለት አስቸጋሪ ነው። ቢቻል እኔ እንደመስለኝ ሁለት ወይም ሶስት እንበል ክልል አድርጎ ለምሳሌ ከፋዎቹ ራሳቸውን ጥያቄ አንስቶ ነበር። እኛ ከዛ ተነስተን ሁለት ቀን ሙሉ ነው የሚወስድብን እስከ አዋሳ ድረስ ለመምጣት የሚሉት ነገር አለ እና አሁን መንግስትም፣ አንድ እያሰበ ያለው ነገር አለ እና አሁን እንደዛ ከሚሆን ቢያንስ እንበል ሁለት ክልል ማድረግ ይቻላል፣ ሶስት ክልል ማድረግ ይቻላል ግን እንደዛ ስለተባለ የሕገ መንግስት መብት ስለተባለ ደግሞ ለእያንዳንዱ ለአምሳውም ክልል ስብትን ያ የማይቻል ነገር ነው። እና በጂኦግራፊ በኢኮኖሚ እንደዛ የተሳሰሩ ሌሎች ብሔረሰቦች ካሉ በእነሱ ስምምነት እርግጥ መደራደር ያስፈልጋል። እንደገና ደግሞ አሁን እኮ አንዱም ችግር መንግስት የፈጠረው እንዳልኩ በፊት አምስት ዞኖች ነበሩ። ያንን ተነስቶ በጉልበት ጨፍልቆ አንድ ናችሁ እና ይሄ ምንድን ነው ዲክታተር የሆነ አገዛዝ ይሄን ነው ያመጣው እና ስለዚህ አሁንም ሰዎች ተነጋግረው እርስ በርስ በሰላም ተስማምቶ እንደዛ የሚሆኑ ከሆነ እንደዛ አድርጎ ሶስት ክልል እንደዛ ማድረግ ይቻላል። ኢቭን ተስማምቶ ሁላቸውም ቢሆን ለምሳሌ ኦኬ እኛ አንድ ክልል ነው የምንፈልገውም የሚሉ ከሆነ እንደዛ ማድረግ ይችላል። ግን ህዝቡ የሚለው ነገር መሰማት አለበት። አንዳንድ ጊዜም እኔ ከዳር ሆኜ እንዳየት ምንድን ነው አንዳንድ ችግር ያለው የተወሰኑ ሰዎች ይነሱና ችግር፣ ብጥብቅ በመፍጠር ልክ ያ ነገር የህዝቡ ጥያቄ እንደሆነ የሚያስመስሉ ሰዎች አሉ ደግሞ። አሁን ኢትዮጵያ ውስጥ ያለውም ችግር ይሄ ነው። የተወሰኑ ሰዎች የራሳቸው ኢንተረስት ያላቸው ይነሱና ልክ ህብረተሰቡ እንደጠየቀው አድርገው የሚያራግቡ አሉ እና ያ ደግሞ እንዳትቆጣጠር አሁን ፌስቡክ አሉ፣ ይሄ ሶሻል ሚዲያ አለ። እነዚህ እነዚህ ደግሞ ችግር እየፈጠሩ ነው። እና መንግስት እንደሚመስለኝ ታች ወርዶ ምንድን ነው ሰው የሚፈልገው እውነተኛ ፍላጎቱ ምንድን ነው የሚለው ያለ ካድሬዎች ጣልቃ ሳይገቡ እንደዛ ሆኖ ተፈትሾ ከዛ ህዝቡ የሚፈልገው ነገር ሊደረግ ጥሩ ይመስለኛል። ዋናው ነገር ምንድን ነው አሁን ባለፈውም ነሐሴ ወር ሄጄ እዛ አንዳንድ ምክር ሁሉ ሰጥቼ ነበር። እያንዳንዱ ብሄረሰብ ደግሞ ተለጥሎ ቫኪዩም ላይ ያለ አይደለም፣ ከሌላ ብሔረሰብ ጋር ነው የሚኖረው። መስተጋብር አለው። በገበያው በሌሱ በብዙ ነገር በጋብቻው ሁሉ የተሳሰረ ነው በብዙ ነገሮች። እና ሌላ ነገር ደግሞ ኢቭን ይሄ ዞን አሁን ክልል እንኳን ቢሆን አንድ መከርኩት ነገር ምንድን ነው፣ ከሌሎች ብሔረሰቦች ጋር ተባብሮ መኖር ያስፈልጋል እንጂ ይሄ የኔ ክልል ነው እኔ መሬት ላይ መጣልኝ ከዚህ ውጣ። ምክንያቱም ኢትዮጵያ ሁሉም ብሔረሰቦች አገር ናት። እና ይሄ የኔ ቦታ ነው ከዚህ ይልልኝ ከዚህ ወጣልኝ ብሎ ሌላውን ብሔረሰብ ማጥቃት መግደል ማዕከል መዝረፍ ይሄ በጣም የተወገዘ ነው። ምክንያቱም ያ ብሔረሰብ ሌላ ቦታ ሲሄድ እሱም ላይ የዚህ አይነት አደጋ ነው የሚጠብቀው። እና ዋናው ነገር ኢቭን ክልልም እንኳን ቢሆን እነዚህ ነገሮች መጠበቅ አለባቸው የሰዎች መሰረታዊ መብቶች የመስራት፣ ሀብት የማፍራት፣ ትምህርት የመማር እና ሌሎቹ መብቶቹ እንዲጠበቁ ያስፈልጋል። እንደዛ ካልሆነ ኦልሞስት እያንዳንዱ ክልል ራሱን የቻለ አገር ሊሆን ነው ማለት ነው። ተባባሪ ፕሮፌሰር አንበሳ ተፈራ በቴላቪቭ ዩኒቨርሲቲ የሴሜቲክ ስነ ልሳን ተመራማሪና መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.